እንደ አውሮፓ አቆጣጠር ከጥር 2017 ጀምሮ ብዙ ሺህ ህዝብ ሶማሊያውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ይህም ሆኖ በጎረቤት ሶማሊያ የተከሰተው ኮሌራም ሆነ በኢትዮጵያ ሶማሌ ክልል የታየው የአጣዳፊ ትውከትና ተቅማጥ በሽታ እየመጡ ባሉበት ስደተኞችና በካምፖቹ ውስጥ አለመገጣጠሙ በአዲስ አበባ የኮሚሽኑ ቃል አቀባይ ገልጠዋል የኮሚሽኑ ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔር ከእስክንድር ፍሬው ጋር ተወያይተው እስክንድር ቀጣዩን ዘገባ ልኳል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሰሞኑን ይፋ ያደረገው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከግንቦት 1 2017 ጀምሮ ባሉት 15 ቀናት ብቻ 175 ሶማሊያውያን ስደተኞች ወደ ኢትዮጵያ ገብተዋል። በኢትዮጵያ 249000 ሶማሊያውያን ስደተኞች እንደሚገኙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የአዲስ አበባ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር አስታውሰዋል። እንደ አውሮፓውያን አቆጣጠር ከጥር 2017 ጀምሮ ደግሞ ወደ ኢትዮጵያ የሚገቡት ሶማሊያውያን ስደተኞች ቁጥር እየጨመረ መምጣቱን ገልጸዋል። ሶማሊያ ጉዳይ ላይ እንደምናውቀው ከ2011 እንደ ፈረንጆች አቆጣጠር ጀምሮ እስከ 2013 14 በነበረው ጊዜ በጣም ቁጥሩ ከፍ እያለ የመጣበት ሁኔታ ነበረ። ከ2015 16 ጀምሮ ደግሞ ቁጥሩ በጣም ቀንሶ በቀን እስከ አስር ወይም ከዛ በታች የሚመጣበት ሁኔታ ነበረ። ዘንድሮ አዲሱ እንደ ፈረንጆች አቆጣጠር ጃንዋሪ ላይ ደግሞ ቁጥሩ ማሻቀብ ጀመረ። ከጥር ጀምሮ ቁጥሩ ማሻቀብ ጀምሯል። ስለዚህ ከባለፈው ሁለት ዓመታት በተለይ ሲነጻጸር አሻግቧል። ቁጥሩ በቀን ወደ ሰላሳ በአማካይ ሰላሳ ሰባት ሰዎች እየመጡ ነው። በአስር እና ሀያ መካከል ከነበረው ጋር ሲነጻጸር ቁጥሩ ትንሽ አሻግቧል። የስደተኞቹ ቁጥር መጨመሩ እየተገለጸ ያለው በአገሪቱ የኮሌራ ወረርሽኝ መከሰቱን የሶማሊያ ፌዴራል መንግስት ባስታወቀበት በኢትዮጵያ ሶማሌ ክልልም እንደዚሁ የአጣዳፊ ትውከትና ተቅማጥ በሽታ መከሰቱ በተገለጸበት ወቅት ነው። ቃል አቀባዩ አቶ ክሱት እንዳሉት ግን እስካሁን በተጠቀሱት በሽታዎች የተያዘ ስደተኛ አላጋጠመም። ሶማሊያ ላይ ተከሰተ በተባለው ወረርሽኝ ምክንያት በሽታው ይዘው ወደ ኢትዮጵያ የመጡት ስደተኞች በሽታው ይዘው እንዳይ መጡ ድንበር ላይ በጣም ጥብቅ የሆነ ክትትል ይደረጋል። ከዛም በፊትም ቢሆን በሽታ ኖረም አልኖረም ድንበር ላይ የሚገቡ ስደተኞች ከምዝገባ በተጨማሪ ለጤንነታቸው ዝርዝር ጥናት ይደረጋል፣ ምርመራ ይደረጋል እና ይሄ ተጠናክሮ ቀጥሏል። አሁን ደግሞ በኢትዮጵያ ሶማሌ ክልል በተከሰተው የአጣዳፊ ትውከት በሽታ ምክንያትም በመንግስት የተደራጀ እስከ መጨረሻው የመስተዳድር ፖይንት ድረስ የሚሄድ መዋቅሮች አሉ። ዩኒክሲያርም እዛ ውስጥ ገብቶ አብሮ ከእነሱ ጋር እየሰራ ነው። ስለዚህ እስካሁን ጥሩ ውጤታማ የሆነ የመከላከል ስራ እየተሰራ ነው። ሲገቡም ይዘው በሽታውን የመጡ ያጋጠመን የለም። ስደተኛ ካምፖች ውስጥም አንድም የበሽታው ምልክት የታየበት ሁኔታ የለም። ለጎረቤት ሀገራት ስደተኞች ሁልጊዜም በሮቿን ክፍት በማድረግ በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የምትጠቀሰው ኢትዮጵያ በወረርሽኙ ምክንያት የጣለችው ገደብ እንደሌለም ቃል አቀባዩ ተናግረዋል። እንደዛ አይነት ምንም አይነት ምልክት የለም። ድንበሮቹ አሁንም ቢሆን ክፍት ናቸው። የተደረገ ነገር ቢኖር የምርመራው ድንበር ላይ የሚደረገው የጤና ምርመራ በተለይ ከመቼውም በበለጠ ተጠናክሮ ባለሙያዎች ተጠናክሮ እዛ ድንበር ላይ ባለሙያዎች በአብዛኛው እንግዲህ ካምፖች ላይ የነበሩትም ቢሆን እዛ መጥተው የበለጠ ተጠናከረ ምርመራ እንዲያደርጉ ነው እየተደረገ ያለው። ስለዚህ ስደተኞች እንዲገቡ ከመፍቀድ አንጻር በፍጹም የተቀየረ ነገር የለም። ከሌላዋ ጎረቤት ሀገር ደቡብ ሱዳን በየቀኑ ወደ ኢትዮጵያ የሚገቡ ስደተኞች መኖራቸውንም ቃል አቀባዩ አቶ ክሱት ገብረ እግዚአብሔር አመልክተዋል። ይህም ሆኖ በየቀኑ የሚገቡት ስደተኞች ቁጥር ከፍና ዝቅ የማለት አዝማሚያ እንደሚያሳይ ጠቅሰዋል። በቀን እስከ ሁለት ሺህ የሚገቡበት ጊዜ እንደነበር አሁን ግን በየቀኑ የሚገቡት ስደተኞች በአማካኝ አንድ መቶ መሆናቸውን ጠቁመዋል። ይህ ግን በአገሪቱ ያለው የሰላም ሁኔታ መሻሻሉን እንደማያሳይ ነው ያስረዱት። በኢትዮጵያና በአካባቢው ሀገራት የተከሰተው ድርቅ በስደተኞች ላይ ያሳደረው ተጽዕኖ ምን ይመስላል? በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለዚህ እና ለሌሎችም ጥያቄዎች የሰጡትን ምላሽ በሌላ ዘገባ እንመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ